አድማጮች አሁን ወደ እለቱ አይፒ ኤስ በቀጥታ በዋሽንግተን ዲሲና በአካባቢዋ እንዲሁም በሌሎች የዩናይትድ ስቴትስ ከተሞች የሚኖሩ ኢትዮጵያውያን ሙስሊሞችና ክርስቲያኖች የህዝበ ሙስሊሙ ጥያቄዎች ምላሽ እንዲሰጣቸው በመጠየቅና የመፍትሔ አፈላላጊው ኮሚቴ አባላትና ሌሎችም የታሰሩ ሰዎች እንዲፈቱ በመጠየቅ ዛሬ ሰልፍ አድርገዋል። ሰልፈኞቹ ከተሰበሰቡበት የአሜሪካው የውጭ ጉዳይ መስሪያ ቤት ፊት ለፊት ተገኝቶ ሂደቱን የተከታተለው ሰሎሞን አባተ የሚከተለውን ይዞ መጥቷል። ብዙ ወንዶችና ሴቶች ሰልፈኞች የተገኙበት ሰልፍ አሜሪካ ውስጥ ባሉ የተለያዩ ድርጅቶች መዘጋጀቱን ከአስተባባሪዎቹ አንዱ ገልጸውልኛል። እነዚህም በድር ዓለም አቀፍ የኢትዮጵያውያን ሙስሊሞች ፌዴሬሽን፣ ዋሽንግተን ዲሲ የሚገኘው ፈርስት ሂጅራ ፋውንዴሽን፣ ነጃሺ የፍትህ ምክር ቤት ወይም ነጃሺ ጀስቲስ ካውንስል፣ ሰላም የኢትዮጵያውያን ማህበር ናቸው። በሰልፉ ላይ ከተገኙት መካከል አንድ ኢማም አነጋግሬአለሁ። ስሜ ሼክ ካሊድ መሐመድ ዑመር እባላለሁ። የፈርስት ሂጅራ ኢማም ነኝ። የት? ፈርስት ሂጅራ ዋሽንግተን ዲሲ ውስጥ። ለምንድን ነው ዛሬ ወደዚህ የመጡት ሼክ? ዛሬ እዚህ የመጣ ነው እንግዲህ በኢትዮጵያ ውስጥ የኢትዮጵያ ሙስሊሞች ያነሷቸው ጥያቄዎችን በመደገፍና በዛም ምክንያት ለደረሰባቸው ስቃይ ተቃውሟችንን ለመግለጽ ነው የመጣ ነው። ሼህ ሀሊድ ይዘዋቸው የወጡት ጥያቄዎች ምን እንደሆኑ ይናገራሉ። ሶስት ጥያቄዎች ናቸው። አንደኛ የኢትዮጵያ እስልምና ጉዳዮች ጽህፈት ቤት አሁን ተመርጦ ያሉት ሰዎች በህጋዊ መንገድ ተመርጦ ያልመጡ ስለሆነ ይሄኛው አካል ተበትኖ አዲስ የኢትዮጵያ ሙስሊሞች ጉዳዮች ኢትዮጵያ ሙስሊሞች የመረጧቸው በቦታው ይተኩልን የሚል ነው። ሁለተኛው ጥያቄ አህባሽ የሚባለው ሴክት በኢትዮጵያ ሙስሊሞች በአጠቃላይ ላይ በጫና የተደረገ ና አጠቃላይ ህዝቡ ያንን እንዲቀበል የሚደረግበት ሁኔታ ይቆም ነው። ሶስተኛው አወሊያ ትምህርት ቤት የህዝብ ትምህርት ቤት ነው ና ወደ ህዝብ ትምህርት ቤትነቱ ይመለስ የሚል ነው። ይህን ጥያቄ በማንሳታቸው በአወሊያ ትምህርት ቤት ውስጥ ጥያቄ አንግበው ያንን እየሰሩበት ያሉ ሰዎች ሰደቃ ፕሮግራም እናደርጋለን ብሎ እየተዘጋጁ ባሉበት አወሊያ ትምህርት ቤት ግቢ ውስጥ በመግባት ተደብድበው የተሰቃዩ ለእስርም የተዳረጉ የመፍትሄ አፈላላጊ ኮሚቴ አባላቶችና ሌሎችም ምዕመናን የታሰሩበትን ሁኔታ ለመቃወም ነው የመጣ ነው። እንግዲህ በአሁኑ ጊዜ የኢትዮጵያ መንግስት ባለስልጣናት በሚሰጧቸው መግለጫዎች አሁን በቁጥጥር ስር የሚገኙት የህዝበ ሙስሊሙ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላትና ጥቂት የሚሏቸውም ሌሎች ሙስሊሞች የአክራሪነትን መንገድ የመረጡ መሆኑን ይናገራሉ። የመንግስትን ወገን በመደገፍም ሰላማዊ ሰልፍ የሚወጡ ሙስሊሞች እንዲሁ አክራሪዎች ናቸው እያሉ መፈክር ያሰማሉ፣ ለመገናኛ ብዙሀንም ይናገራሉ መንግስት ይቅጣልን ሲሉ ሉም ይጠይቃሉ። ሼክ ኡማር፣ ስለዚህ ምን ይላሉ? አክራሪነት መገለጫው ምንድን ነው? አክራሪነት ማን ነው? ይህን ይህን መስፈርት ያሟላ ሰው አክራሪ ነው የሚለው እነዚህ ሶስት ጥያቄዎች ናቸው፣ ቅድም የጠቀስኳቸውን ጥያቄው። ያንን መጠየቅ አክራሪነት ከሆነ እነዛ በአጠቃላይ የወጡት ሰዎች ሁላ አክራሪዎች ናቸው። በአጠቃላይ ዓለም ላይ ያሉ ሙስሊሞችም አክራሪዎች ናቸው ማለት ነው። መብትን መጠየቅ አክራሪነት ከሆነ ሰብአዊነትም አክራሪነት ውስጥ ሊመደብ ነው እና የአክራሪነት መገለጫዎቹን በዚህ አይነት የሚፈርጅ ከሆነ የኢትዮጵያ መንግስት ያ መንግስትን ራሱ የሚያስጠይቅ ይሆናል። በሌላ በኩል የኢትዮጵያ ቴሌቪዥን እያሰባሰበ ሰልፍ የሚያስወጣቸው ሰዎች በእርግጥ በፍቃዳቸው የወጡ ናቸው ወይ? ምክንያቱም ሰልፍ ለሌሎቹ ከልክለው በየመስጊዳቸው የሚያሳዩት ነው። ነገር ግን እሱ ያንን ሲያስደርግ ለምእመናኑ፣ አንድ ቀን ፈቅጄላችኋለሁና እስቲ የሙስሊሙ ማህበረሰብ ወጥቶ ያንን ጥቂት መሆናቸውን ወይም ብዛት መኖራቸውን ለማረጋገጥ ቢፈቅድ አዲስ አበባን ያጥለቀልቃል ብዬ አምናለሁ፣ እርግጠኛም ነኝ። በሰልፉ ላይ ክርስቲያኖችም ተገኝተዋል። አንድ ጳጳስ አነጋግሬ ያለሁ፣ አባ ፊልጶስ፣ የፔንሲልቬኒያ እና የማሪላንድ ሊቀ ጳጳስ፣ የሲኖዶስም አባል። ለምንድን ነው ዛሬ ወደዚህ የመጡት? አባ ዛሬ እዚህ የመጣሁት እስላሞች ወንድሞቻችን በየጊዜው የሚገጥማቸው ችግር አለ። በተለይም ይህን ስሞን እንደምትሰሙት ያው የመደብደብ የመታሰር መብታቸው በአጠቃላይ መገፈፍ እንትን ስለገጠመው ያንን ለማውገዝ ነው እዚህ የተገኘሁት። እንዴት ተገናኛችሁ? እስላሞች ና ክርስቲያኖች በኢትዮጵያ በአንዲት ሀገር የሚኖሩ ናቸው። ወንድማማቾች ነን እና የእኛ ችግር የነሱ ነው፣ የእነሱም ችግር የኛ ነው። ምንም እንኳ እስላም ክርስቲያን ብንባል በሃይማኖት በአላማ ብንለያዩም በስጋ ዘመዶች ወንድሞች ነን። የምንኖረውም በአንድ ሀገር ነው። እንደተነገረውም ለረጅም ዘመናት ለረጅም ጊዜ ሁሉ አብረን የኖርነን ቤተክርስቲያኒቱ ስትጠፋ እስላሞች ዝም አይሉም። የእነሱም መስጊድ ሲቃጠልም ሆነ ሲጠፋ ወይም በእነሱ ላይ አደጋ ሲደርስ እኛ ዝም ብለን አናይም፣ ክርስቲያኖቹም አብረን እንቆማለን። በዚሁ አይነት ዛሬ ተጠራርተን በዚህ ቦታ ተገኝተናል። አባታችን በዚህ ሰልፍ ውስጥ እንደማየው እስላሞችና ክርስቲያኖች ተቀላቅለው ነው ያሉት። መፈክር ሲያሰሙ የእስልምና እምነት ተከታዮች መስቀል ወደ ላይ ይዘው አላሁ አኩበር እያሉ ሲናገሩ አይቻለውም፣ አሁን ሰምቻለሁ። ይሄ ምንድን ነው? ለእርስዎ የሚሰጡት ነው? ይህ እንግዲህ እንደምታውቀው አንድነትን ነው የሚያሳየው። በቴዎሎጂ ለየት ያለ እንትን ሊኖረው ይችላል። ኢየሱስ ክርስቶስ ወይም ደሞ መሐመድ፣ እነዚህ ከአብርሃም የመጡ የአብርሃምን ሃይማኖት ነው የምናስፋፋው ነው አምን ባህዶ አምላክ ነው እኛ የምንለው፣ እነሱም ደግሞ አንድ አምላክ ይላሉ። የሃይማኖቱን ጉዳይ ሳይሆን አገራዊ ጉዳይ ያስተሳስረናል። ዛሬ የእነሱ ሃይማኖት ከኛ የኛ ከእነሱ ሳይሆን ወንድም በስጋ ወንድሞች ነን እና በሀገሪቱም ላይ አንድ ላይ ነው የምንኖረው። የእነሱ በደል የእነሱ ችግር ለእኛም ችግራችን ነው በሌላ መልኩ እኛም የራሳችን ችግር አለ። በዛ በእኛ ችግር ጊዜም እነሱ ተገኝተዋል። እንደምታውቀው ዋልድባ የተባለው ገዳማችን አሁን ተደፍሮብናል። መነኮሳቱ እየታሰሩ እየተገረፉ ነው ያሉት እና በዚሁ መሰረት እነሱም ለእኛ እኛም ለነሱ ሁልጊዜም ቁመን አብረን የምንከላከል ሰዎች ነን። የእስላሞቹም የክርስቲያኖቹም መብታቸው ይከበር ነው። እስላሞቹ የጠየቁት ትክክለኛ ነው። ያ መብታቸው ይከበር ነው። ሌላ ያልነው ነገር የለም። ምክንያቱም መንግስት በሃይማኖት አይግባ። መንግስት የሃይማኖት ሰውም አይደለም። የአሁን ያለው መንግስት ክርስቲያን የሚሆን እስላም የሚሆን አናውቅም። ስለሆነም ግን በክርስቲያኑ ሆነ በእስልምና እምነት ለምን ይገባል? እንግዲህ እስላሞቹም ቢሆን አስተዳደሩን ወይም ደግሞ የሱን ፖለቲካ እስካልነኩ ድረስ የጠየቁት ጥያቄ ለምን በስራ ላይ አይውልም? ለምንስ ፍጻሜ አያገኝም? ለማለት ነው። ሌላ የለም። በሰልፉ ላይ ከአንድ ጥግ አርቲስት ታማኝ በየነንም አገኘሁትና ምልት ስራ መጣህ አልኩት እኔ የመጣሁት እንግዲህ የኢትዮጵያ ሙስሊሞች ያቀረቡት ጥያቄ አለ መንግስት ደግሞ የሙስሊሞችን ጥያቄ ወደ ተለየ አቅጣጫ እየወሰደው ነው እኔ ደግሞ የምለው በራሴ እንትን ብዙ ጊዜ መንግስትን ስለምቃወም ይሄ መንግስት ከሚለው ጋር እንዳይገናኝ በሚል በመስጋት ወደኋላ አልነበር ግን አሁን እያካሄዱ ያሉት የመብት ጥያቄ በአደባባይ የሙስሊሙን ጥያቄ እናስፈጽማለን ያሉት የኮሚቴ አባሎች በቪዲዮ እየተቀረጹ በየቀኑ በየአርቡ የሚያቀርቡትን ጥያቄ በቪዲዮ ተከታትያለሁ። ጥያቄያችን ህገ መንግስቱ በሚፈቅድልን የሚመሩንን ንምረጥ ነው። ይህን ጥያቄ ከመስጊዳቸው ውጭ ስላልወጡ በማንም ላይ ጉዳት አልደረሰ። ምን ሲሆን ነው መንግስት የህዝብን ጥያቄ የሚሰማው የሚለው ጥያቄ በጣም አሳዝ ነው። በተጨማሪ ጥያቄውን ያቀረቡት በሙሉ እስር ቤት ገብተዋል። ምን ማለት ነው? አንደኛ ብዙ ህዝብ ነው ጥያቄ እየጠየቀ ያለው የምንታገለው የአንድ ሰው መብት እንዲከበር ነው። ህገ መንግስቱ የሁሉንም መብት የሚያስከብር ነው ካሉ ይህን ያህል ሺ ህዝብ እየወጣ በሚጠይቀው ጥያቄ መንግስት መልስ ሳይሰጥ ጥቂቶች እያለ የሚያፈን ከሆነ የሚያሰር ከሆነ ይሄ የዜግነት ግዴታ ነው ብዬ ስለማምን ነው። በተጨማሪ በሙስሊሙና በክርስቲያኑ መካከል አንዳንድ መቃቃር ለመፍጠር የሚደረገው ነገር ስህተት መሆኑንም ለማሳየት ነው። እኔ ክርስቲያን ነኝ፣ ግን የሙስሊሞች ጥያቄ የመብት ጥያቄ ስለሆነ ነው አብሬያቸው የቆምኩት። ዛሬ በምንድን ነው የምትለየው ታማኝ? ለወትሮ የምታቀርበውን ቅድም እንዳልከኝ የተቃውሞ ድምፅና ዛሬ የመብት ጥያቄ ነው የምትለያቸው። እነዚህ አባባላይ ምንድን ነው? እነዚህ ሰዎች የሃይማኖት ኤሪያ ስለሆነ ተጠንቅቄ ነው የማየው። ግን ጥያቄዎቻቸውን በሙሉ ስመለከተው የመብት ጥያቄ ናቸው። እነዚህ የመብት ጥያቄ በህገ መንግስቱ የሰፈሩ በዓለም አቀፍ ህግም የሚፈቀዱ መብቶች ናቸው። እነዚህ ሲሆኑ ዳር ሆኜ ላይ አልችልም በሚል ነው የመጣው። ከሌሎች ከተሞችም እንደዚሁ የሚኖሩባቸውን አካባቢዎች ሰዎች ድምጽ እየያዙ የመጡ እንዳሉ ነግረውኛል። መሐመድ ሁሴን እባላለሁ። ከየት ነው የመጣሁት? ከሲያትል ዋሽንግተን፣ ሲያትል ዋሽንግተን። የኢትዮጵያ ሙስሊሞች ተወክ የመጣት እዚህ የኢትዮጵያ ህዝብ እስላሙም ክርስቲያኑም ወያኔ ያስተምረም አብሮ መኖር አብሮ ለመኖር ወያኔ አሁን ትናንት መጥቶ ሊያስተምረው አይችልም። ኳሊፊኬሽን የለውም። ፎር ዘ ላስት 1400 ይርስ አብሮ የኖረ ህዝብ ነው። ቸርች ጎረቤታችን ሆኖ መስግድ ጎረቤቱ ሆኖ አብሮ እየበላ አብሮ የጠጣ የኖረ ህዝብ ነው። አሁን ይህ መንግስት መጥቶ የኢትዮጵያ እስላም እንደዚህ ነው ብሎ የኢትዮጵያ ክርስቲያን የነግረው አይችልም። ለዓለም ምሳሌ ነኛ ወያኔ ላስተምረን አይችልም አብረ መኖር። ዛሬ ያቀረባችኋቸው ጥያቄዎች መልስ ያገኛሉ ብላችሁ ታምናላችሁ? እንግዲህ መልሱ የሚመጣው ከጌታ ነው። ኦፍ ኮርስ በዚያም ላይ ደግሞ እዚህ እኛን የምንመርጣቸው ሰዎች እስካሉ ድረስ፣ የኛ ምርጥን የእኛ ቮት እስከሚፈልጉ ድረስ የእኛን ድምፅ መስማት አለባቸው አሜሪካ ውስጥ። ስለዚህ እንደ ፕሬዝደንት ኦባማ ያለው ነገር ይመጣል። መረጡኝ ብሎ አሁን የእኛን ቮይስ መስማት አለበት። ቮይስ ለሌላቸው ወንድሞቻችን ነው የምናገረው። መልሱ እንግዲህ ከጌታ ነው የምንጠብቀው። ከሰልፉ አዘጋጆች መካከል ደግሞ አንዱን አግኝቻለሁ። ሳዲቅ አህመድ እባላለሁኝ። እሺ፣ አቶ ሳዲቅ ለምንድን ነው ወደዚህ መጣሁ? ዛሬ እዚህ ቦታ የመጣሁት ኢትዮጵያ ውስጥ ያለውን የመብት ረገጣ በመቃወም ነው። በተለይም በሙስሊም ዜጎች ላይ እየደረሰ ያለውን የመብት ረገጣ በመቃወም ነው የመጣሁት። እና የአሜሪካ መንግስት ምን እንዲያደርግ ነው? የውጭ ጉዳይ ሚኒስትር ቤቱ ላይ ተሰለፈ ወል የውጭ ጉዳይ ሚኒስቴር በኢትዮጵያ መንግስት ላይ ጫና እንዲያሳድር ነው። እና እኛ ከምናወጣው የኢትዮጵያውያን አሜሪካኖች ከምናወጣው የቀረጥ ወይም የታክስ ገንዘብ የኢትዮጵያ መንግስት ይረዳል። ስለዚህ ይሄ ለበረጅ ስላላቸው በኢትዮጵያ መንግስት ላይ ጫና እንዲያሳድርና በተጨማሪም ደግሞ በኢትዮጵያ ላይ የፖሊሲ ለውጥ እንዲያመጡ ነው። ይህንን ለማሳሰብ የመጣ ነው። ድምጻችንን ለማሰማት የመጣ ነው። በዚህ ሰልፍ ላይ ክርስቲያኖችም ተገኝተዋል። እንዳየሁት መስቀልም ይዘው ነበር ክርስቲያኖቹ። የእስልምና ምልክት የሆነው ጨረቃና የክርስትና ምልክት የሆነው መስቀልም በአንድ ላይ ተስለው እንደ መፈክር ቀርበው አይቻለሁ። ና እንዴት ነው ክርስቲያኖቹና እስላሞቹ በዚህ መድረክ ላይ ልትገናኙ አይቻላቸው? በመጀመሪያ ደረጃ ኢስላም ለመጀመሪያ ጊዜ ከመካ በመቀጠል ኢትዮጵያ ውስጥ ተወሰነ የገባው ኢትዮጵያ ታሪካዊት ናት። ለኢስላም ከ1400 ዓመት በፊት ነው ኢስላም ወደ ኢትዮጵያ የገባው ማለት ነው። ስለዚህ ኢስላም ዛሬ አይደለም የገባው ማለት ነው። ግን የዛሬ 21 ዓመት ስልጣን የጨበጠው መንግስት ላለፉት 21 ዓመታት በዘር በብሔር፣ በሃይማኖት ከፋፍሎ ሲያስፈራራን ሲያለያየን ቆይተን ነበረ። ይህንን እንቅስቃሴ የጀመረው በተለይም መጤ ቡድንን ከሊባኖስ በማምጣት ወደ ኢትዮጵያ በማስገባት ይህንን እንቅስቃሴ መንግስት የጀመረው ክርስቲያን ወገኖቻችንን ለማስፈራራትንና ክርስቲያን ወገኖቻችንን ከኛ በማራቅ አገሪት ውስጥ የሃይማኖት ግጭት ፈጥሮ አምባገነናዊ የስልጣን እድሜውን ለማራዘም ነበረ። ኢትዮጵያዊነት የተፈተነበት አጋጣሚ ቢሆንም ይህንን ፈተና እያለፍነው ይገኛል። የተገላቢጦች ኢትዮጵያዊነት ተፈትኖ ፈተናውን አልፎ ክርስቲያን ወገኖች በዚህ የትግል ጎራ በመሰለፍ ይህንን ትግል ኢንዶርስ በማድረግ አብሮ በትግሉ ጎራ ተሰልፈዋል ማለት ነው። ስለዚህ እንደ ዜጎች ከእንግዲህ በኋላ የሚኖረን አንድ ጣ አንድ ተስፋ ነው። መለያቱንም ሞክረነዋል፣ መከፋፈሉንም ሞክረነዋል። ከእንግዲህ በኋላ ከ21 ዓመት በኋላ ልንሞክረው የሚገባ ነገር ቢኖር አንድነት ነው። እየሞከርን ነው ነው ። አንድነቱ በጣም ደስ ይላል። በአንድነቱ እንቀጥላለን። ስንት ሰው ተገኝቷል? በዛሬው ሰልፋቸው ቁጥር ላይ ጥሩ ባልሆንም ከአንድ ሺህ የሚበልጥ ሰው ተገኝቷል። አዲስ አበባ የሚገኘው የአሜሪካ ኤምባሲ ሰሞኑን ባወጣው መግለጫ ኢትዮጵያ ውስጥ ያለውን ይህንኑ ሁኔታ በቅርብ እየተከታተለው መሆኑን ገልጾ ሁሉም ወገኖች ጉዳዩን በትዕግስት እንዲይዙት ሕግን የእምነት መብትንና ነፃነትንም እንዲያከብሩ ጠይቋል። ለአሜሪካ ድምፅ ራዲዮ ሰሎሞን አባተ ዋሽንግተን